ይህ ክልል ራያ አዘቦን የመታው ከፍተኛ የድርቅ አደጋ ከጠቅላላው 161 ሺህ የአካባቢው ነዋሪ ሕዝብ በ124 ሺው የምግብ እርዳታ ለምግብ እርዳታ ማጋለጡን የወረዳው አስተዳደር አመልክቷል። ግርማይ ገብሩ ተጨማሪ ዘገባ አለው። ምን ችግር የለውም። እንደት ናቸው? ማን ልበል? ሕሉፍ ልፉ ገርቻል። የእርሶ ቤት የትኛው ነው? ይሄ ነው። የክረምቱ ሁኔታ እንዴት ነበር? ክረምቱማ ዘንድሮ የለም፣ ክረምቱ የለም። ዘንድሮ እርዳታ ምናምን ይሰጣል እዚህ አካባቢ? አዎ፣ አሁን ጀምሯል። መቼ ጀመሩ? ስላሰድቲ መድህን ዓለም ድና ረባዓሉ መቸም ሁለት ቀድማ ክታወ ነው ወይ ጀመረው ከሁለት ወርህ በፊት አንድ ጊዜ ተቀብለናል አሁን ደግሞ ትናንትና ተቀብለናል ምን አይነት እህል ነው የሚሰጧችው? ስንዴ ነው ስንዴ ስንት ኪሎ ለአንድ ሰው አስራ አምስት አስራ አምስት ኪሎ አዎ አሁን እርስዎ ስንት የቤተሰብ አባላት አሎት ስምንት ነው እኔ እና ስንት ወሰዱ አሁን የአምስት ነው የወሰድኩት የአምስት ሰው አዎ ሰው ሶስቱ አላገኘ ለምን እንጃ ታገኙም ተብሎ በአምስት ነው የተሰጣት ትናንትና እና በቂ ነው? እንዴት ቶሎ ይበቃል። ሰውስት ምን ይበላሉ? ስንዴ ብቻ ነው የሚሰጧቸው? አዎ ስንዴና ዘይት ሽክክ እንቀበላለን። ስንት ሊትር ዘይት ነው ለአንድ ሰው? ቢራ ና ትባል ትንሽ የቢራ ጠርሙስ ምጎ የቢራ ጠርሙስ እና አሁን እንዴት ነው ይበቃችኋል? አሁን ቤት ውስጥ የሚበላ የሚጠጣ ነገር አለን? እንግባ አንጥተን ነው አሁን የተሰጠን ትናንትና አለ። አሁን እሱ ቀልት እንሰጣል። ውሃስ እንዴት ነው? አረጋይ ውሃማ ሞትና ነው። እዚህ አካባቢ የለም። ውሃ የለም። ውሃ ጥም ነው። የሀዳ አልጋ ጫዶ ይባላል። እናመጣለን። ውሃማ ተሸክማችሁ ነው የምታመጡት? ከወገብነ በአህያ እናመጣለን። እዚህ አካባቢ የተቆፈረ የውሃ ጉድጓድ የለም። የለም ነበረች ፊት አሁን ጠፍታለች እንጂ ለላ የለም ለእንስሳት የሚሆን ሳርና ውሃ አለ እዚህ አካባቢ የለም ይሄ አገዳው ደርቆ የቀረው ይሄ ሰበሰብ ነው ነው የምንበላ ይሄ ቁልቋላው እየለወለኩ ይኸው ተመልከት በለሱ አዎ በለሱ እየለወለኩ ምስ ጋራ ትንሽ ትንሽ ነው የምሰጠው እንጂ የምበላ የለም ዘንድሮ ከዚህ በፊት ጭድም፣ ሳርም ሁሉም እየተሰበሰበ ደህና ነው የቆየ ዘንድሮ ይሄ የተዘራ ደርቀዋል። የደረቀው የሰበሰብነው ነው ምንበላ እንጂ ሌላ የለም። እዚህ አካባቢ ህጻናት ልጆች አሉ? አዎ አሉ። ማለት ከአምስት ዓመት በታች የሆኑ ህጻናት አሉ? አሉ። ለነሱ የሚሰጥ የተለየ ምግብ አለ? የለም፣ አላገኘ ነው። እና እንዴት ነው አሁን የታመመ ሰው እዚያ አካባቢ የምታውቁት፣ እርስዎ አቶ ኩልፍ የሰሙት አለ እዚህ አካባቢ የታመመ ሰው አሁን? አዎ ማለት የሚበላውን አጥቶ የታመመ ሰው አለ ወይ አይ እሱ እኮ እሱ እኮ ከአሁን ደህና ነኝ። በረብ ያመመ የብልናይ ወይ ተገብርና ከአሁን መንግስቱም እየሰጠ አሁን ጀምረዋል። ከህዝብ በፍትን ሸቁሎ የበላ የቆየ አሁን ርዳታ ጀምረዋል። አሁን ከአሁን ድረስ ደህና ነው። የታመመ የሞተ ሰው የለም። አይ የለም፣ ደህና ነው። ዝናብስ መጣል ጀምሯል? ዝናብማ የለምል፣ ዝናብ የለም። ይኸው እንደምታዩ ነው። አሁን እርስ ቤተሰቦን በምንድ ነው የሚያስተዳድሩት? ምን እየሰሩ ነው የሚያስተዳድሩት? በዚህ ሰዓት እኔ ለቀን ለቀን ነው የምሰራው። ምንድን ነው የሚሰሩት? ሽንኩርትም፣ ኮመደርም ቲማቲም፣ ቲማቲም እንደዚህ ስራ አለ። ይሄ የቀን የቀን እየሰራን ለልጆች ነው የምናበላቸው እንጂ ላላ የለም። በጣም ነው የማመሰግናቸው። አቶ ክፍሎም ኃይለ የራያ አዘቦ ወረዳ አስተዳዳሪ ዘንድሮ የተከሰተው የድርቅ ሁኔታ በወረዳው ምን እንደሚመስል በስንት የገጠር ጣቢያዎች እንደተከሰተ ጉዳቱን ምን ያህል እንደሆነ አጭር መግለጫ ይስ አስቀድመን እቅድ ይዘን እየሰራ ነው የነበር ነው። ወደ ሁለት ነጥብ አራት ሚሊዮን ኩንታል ለማግኘት ነው እቅድን የነበር ነው። ከዚህ ከእቅዱ ሰባት ነጥብ ስምንት ፐርሰንት ብቻ ነው ያገኘ ነው ማለት ነው። በዚህ ድርቁ ምክንያት ምን ሊከሰት ይችላል የሚለው ነገር ገምግመነው ነበር። ሞቶ 161,000 ህዝብ አካባቢ ነው ያለን። ከዚህ ከ161,000 124,000 የሚሆነው ህዝብ እጥረት ያጋጥመዋል ብለን ነው በግምገማችን እንትን አስቀምጠን የነበረን። ሌላው የቀረ ቀጥታ በድርቁ ተጎጂ አይደለም መስኖ ያለው ነው። ሌላው ደግሞ በንግድ የሚተዳደር ነው። የቀረ ግን እርዳታ ያስፈልገዋል ብለን ነው አስቀምጠን የነበረን ማለት ነው። እንዲሁም በእንስሳት 323ሺህ የተለያዩ እንስሳቶች አሉን። ለነዚህ የሚያስፈልጋቸው ምግብ ያለንም እንገምግመን ቀሪውን አስቀምጠናል ማለት ነው። ለ24ሺህ ህዝብ እንግዲህ ረድኤት ያስፈልጋል። ረድኤት ሊመጣለት ለሚመለከተው አካል ጥያቄ ያቅርበን። ከመስከረም ጀምሮ እርዳታ የሚያስፈልገው 87ሺህ ህዝብ ነበረ ማለት ነው። እስከ ህዳር ትንሽ የተወሰኑ እሱን ለቃቅመ ይቆያል ብለን ለሁለት ወር መስከረም ጥቅም ይቆያል ብለን ያስቀምጥ ነው ደግሞ የቀረው ነበር ከታህሳስ በኋላ ግን ጠቅላላ ህዝቡ እርዳታ ያስፈልገዋል ብለን አስቀምጠን ከታህሳስ በኋላ እርዳታ እንደሚሰጥ ተነግሮናል ማለት ነው። እርዳታ ተጀምረዋል። 87 ሺህ መስከረም፣ ጥቅምት፣ ህዳር ሰጥተናል ማለት ነው። ከታህሳስ ደግሞ ሞቶ 24 ሺህ ተጨማሪ እርዳታ ያስፈልገናል ብለን ጠይቀን ነበር። ተጨማሪ ያስፈልገናል ስንል ያንን የሚጨምረው ወደ ሁለቱ ክፈሉ ተባልን። ሴፍቲኔት ለብቻው በሴፍቲኔት ፕሮግራም የሚደገፈው ኤመርጀንሲ ያስፈልጓል ምትሉት ደግሞ ለውጭ ተባለ። ከዚህ በፊት ሁሉም በኤመርጀንሲ ነበር እርዳታ ያስፈልገዋል በሚል ነው አውጥተነው የነበረነው። ወደ ሁለቱም ለየዋቸው ሲባል የተወሰነ ይህንን ለመለየት ጊዜ ፈጀብን ማለት ነው። አዲስ የመመልመል ሲመለመል ደግሞ ግድ ህዝቡ ነው የሚመለምለው። እንዲሁ ቁጭ ብለህ በአጭሩ እንትን የሚሆን አይደለም። ከልማት ቡድን ተመልምሎ ልማት ቡድን ደግሞ ወደ ጣቢያ እስኪመጣ ወረዳ እስኪመጣ እንዲሁ ዘግተናል ማለት ነው። በዚህ ምክንያት የዘገየ ነገር አለ የተወሰነ ቀናትም እህሉ እዚህ ፈጥኖ ያለመድረስ ሁኔታ አለው። አሁን በተጨባጭ ማለት ነው እንጂ እርዳታው ከመስከረም ጀምሮ ጥቅምት፣ ህዳር ሰማኒያ ሰባት ሺህ ረድኤት በልተዋል ማለት ነው። ህጻናት በተለይ አልሚ ምግብ በመስጠቱ በኩልስ እስካሁን የተሰጠ ነገር አለ ህፃናትን እንዴት ነው እያያችኋቸው ያላችሁት? ጥናቱ ዳስሳው ተካሂደዋል። በጣም ተቸግረዋል የሚሏቸው አሉ፣ መካከለኛ ነው የሚሏቸው አሉ ችግር የላቸውም የሚሏቸው አሉ ማለት ነው። አሁን ናቸው የተጎዱት ህጻናት። ህጻናቱ ተጎዱ ተብሎ ባለፈው መጥተው የነበሩ ሀያ አራት ናቸው። ለተጎዱ ምግብ ያስፈልጋቸዋል ለተባሉም መጥተዋል። ፋፋ ምንለውኛ? አዎ እሱ መጥተዋል እሱም አድለናል ማለት ነው። እሱን ያደል ናቸው ለተመለመሉ ብቻ በዛች ስክሪን ለተደረጉ ሰዎች ብቻ ተሰጥተዋል ማለት ነው። ወርሃዊ ነው የሚሰጠው? ወርሃዊ አይደለም የተሰጣቸው። መጀመሪያ ሲመጣ ዘግይተዋል። አሁን ባለፈው ወር ግን አድለናል ማለት ነው። ሴፍትኔት የሚሰጠው ለሁሉም አይደለም፣ ለሁሉም ሰው አይደለም የምትሰጠው። ስለዚህ ለቀሩስ የሚለው ጥያቄ አለ። እንግዲህ ለቀሩ የተለየ እንትን አልወጣላቸውም። አሁን በሴፍትኔት ከተጠኑ ካለ ቤተሰቡ አምስት ብቻ ነው እንትን የሚለው። ስለዚህ የእነሱን ቀርቶብናል። ስለዚህ እነሱ ምን ይሆናሉ የሚለው ትላንት ጥያቄ ተነስቶ ነበር። በዚህ ምክንያት የተጠቁ ሰዎች አሉ ተብሎ ተነስቷል። አሁን እኛም ወደ ቢሮ ሪፖርቱ እናደርጋለን። ዳይሬክሽኑ የሴፍትኔት ሀገራዊ ነው። ከቤተሰብ አንድ ሴፍትኔት የተጠና ማክሲማም አምስት ነው የሚወስደው። ከዛ በታች ከሆነ ከዛ በታች ይወስዳል። ከዛ በላይ ካሉት ግን ዘጠኝ ከሆኑ አራቱ ይቀራሉ ነው። ለነዛ ለቀሩ አራቱስ ምን እናብላቸው የሚል ጥያቄ የተነሳ ነገር አለ። እሱ ደግሞ እንደ ጥያቄ እኛም አሁን ሬይዝ እናደርገዋለን ማለት ነው። እያንዳንድ ሰው እንግዲህ በወር 15 ኪሎ ስንዴና ግማሽ ሊትር ዘይት ነው የሚሰጠው። ይሄ ግን በቂ ነው? አንድ ሰው በዚች ብቻ መኖር ይችላል ወይስ እርዳታዊ ጨመር ነው የእናንተ አስተያየት ምንድን ነው የምትሉት? ህዝቡ በቂ አይደለም ይላል። 15 ኪሎ በልቶ ለመኖር እኛ ስንገመግመው በቂ አይደለም ግን ለዚህ ብቻ የወጣ አይደለም፣ ሀገራዊ ነው። አንድ ሰው ምን ያህል ይበላል የሚለው በሳይንስ የተጠና ነው፣ ተጠና ይህንን ያህል አንድ ሰው ይበቃል ተብሎ ፕሮግራሙ የታቀፉ ሰዎች አስራ አምስት ኪሎ ይወስዳሉ። ሴፍቲኔት ሴፍቲኔት አሁን እኛ ላይ ዩስኤድ ነው እንትን የሚያደርገው በእኛ አካባቢ። ስለዚህ ዩስኤድ ዳይል ነው የሚከታተለው። ስለዚህ እነሱን ባወጡት ነው እየተጠቀምን ያለ ነው። በቂ ነው ወይ የሚለው ነገር ግን እንጃ እኔ በቂ ነው ብዬ አላስብም። በተለይ በዚህ አካባቢ በቂ አይሆንላቸውም የሚል አለኝ። ቢጨመር ሌላ ቢጨመራቸው የበለጠ እንኳን አለ አስተያየት አለኝ። አቶ ክፍሎም ሀይለ የራያ አዘቦ የወረዳው ሊቀመንበር፣ በጣም ነው ማመሰግኖት ማመሰግናለሁ።